ሰማያዊ ፓርቲ የጠራውትን አስቸኳይ ጠቅላላ ጉባኤ የኢትዮጵያ ብሔራዊ ምርጫ ቦርድ ስላደናቀፈብኝ ኪሳራ ደርሶብኛል ሲል ቦርዱንም በሕግ እንደሚጠይቅ የፓርቲው ኦዲት ኮሚሽን ያወጣውን መግለጫ ያስታውቃል። የፓርቲውን ሊቀመንበርም ጉባኤውን በማደናቀፍ ከሷል። ሊቀመንበሩ በበኩላቸው ጉባኤው ስለመጠራቱም ሆነ ስለመከልከሉ የማውቀው ነገር የለም ነው ያሉት። መለስካቸው አምሀ ዝርዝሩን ይዘዋል። ሰማያዊ ፓርቲ ከጥቂት ቀናት በፊት በኦዲትና ምርመራ ኮሚሽኑ አማካይነት ባወጣው መግለጫ በፓርቲው መተዳደሪያ ደንብና በተሻሻለው የፖለቲካ ፓርቲዎች ምዝገባ አዋጅ መሰረት ለኢትዮጵያ ምርጫ ቦርድ በጉባኤው ላይ ታዛቢዎች እንዲላኩለት አስቀድሞ ደብዳቤ ጽፎ እንደነበረ ያስታውሳል። ይሁንና ደብዳቤው ለቦርዱ ጽሕፈት ቤት ገቢ ከተደረገ ከቀናት በኋላና ፓርቲውም ለጉባኤው የተለያዩና ወጪ የሚያስከትሉ ተግባራትን ካከናወነ በኋላ በቦርዱ ጽህፈት ቤት በኩል የሚጣሩ ጉዳዮች በመኖራቸው ወደፊት የምናሳውቃቸው መሆኑን እየገለጽን ጉባኤ የምታካሄዱበትን ጊዜ እንድታራዘሙ በአክብሮት እናሳውቃለን በሚል ደብዳቤ ጉባኤው እንዳይካሄድ መከልከሉን ገልጿል። ይህን ህገወጥ ድርጊት ያለውንም በህግ እንደሚጠይቅ ያስታውቃል። የፓርቲው የኦዲትና ምርመራ ኮሚሽን ሰብሳቢ አቶ አበራ ገብሩ የቦርዱ ድርጊት ምን ያህል ችግር እንደፈጠረም ያብራራሉ። የሚያሳምን ነገር እንኳን ቢኖረው በጊዜ እኛ መስከረም አራት ቀን ሁለት ዘጠኝ ዓመ ምት ነው ዛፍነት በቦርዱ አሰራር መሰረት ምን የሚል ምግ ነገር አላቸው ለጉባኤ አስር ቀን በፊት ማሳወቅ አለባችሁ የቦርዱ ተወካይ ታዛቢ መገኘት አለበት የሚ ስላሉ መስከረም አራት ከተጀመሩ በኋላ ና ለእንግልትና ለእኛ መግለጫው አስቸኳይ ጉባኤውን በማደናቀፍ ረገድ የሚከሰው ምርጫ ቦርድን ብቻ አይደለም። የፓርቲውን ሊቀመንበር አቶ ይልቃል ጌትነትም በዚህ ረገድ ሚና እንዳላቸው ይጠቁማል። ከዚህ ድርጊታቸውም እሳቸውና በስም ያልጠቀሳቸው አካላትን እንዲታቀቡ ያስጠነቅቃል። አቶ አበራ ገብሩ በተለይ ሊቀመንበሩ አድርገዋል ያሉትን ተግባር ይዘረዝራሉ። የጠቅላላ ጉባኤ አባላትን አትምጡ አትምጡ እያለ የደወላቸው እንደሚቅ ራሱ አቶ ይልቃል እንደሚገልጽላቸው የደረሰን መረጃ ለጠቅላላ ጉባኤ አባላት ከሱ እየተባለ ነው እንዴት እናድርግ እያሉን የጠየኩት ነው እና ለምን ይህን እንደሚያደርግ ለምን በትክክለኛ በህግና በደንብ እንደማይገዛና በጎን ሄደ ይህን ማለት ለምን እንዳስፈለገ ደብዳቤውም አልገባም። ይህን እንዳለ ባለበት ሁኔታ ስለሆነ ይሄ የመጣው አንደኛ የእሱም ምናልባት እሱም የጻፈው ነገር ይኖር ይሆናል

ከፓርቲው መተዳደሪያ ደንብ ውጪ እየተሰራ እንደሆነ ነው የሚከሱት። ደርሳቸው ይፋ ያልተደረገ ጠቅላላ ጉባኤ መጠራቱንም አላውቅም ነው የሚሉት። ኦዲትና ምርመራ ኮሚሽን መጥራቱንም ሆነ መታገዱን፣ እኔ የፓርቲው በህጋዊነት የተመረጡት ሊቀመንበር፣ ቸክ የምፈርመው ሊቀመንበር፣ ደብዳቤዎችን የምንጻጻፈው ሊቀመንበር፣ ለአባላት ጥሪ ማስተላለፍ ያለብኝ ሊቀመንበር፣ አላቅም። ከአሁኑ ሰዓት ድረስ የት ቦታ እንደሚደረግና በምን ሰዓት እንደሚደረግ አላቅም። መታገዱንም ምርጫ ቦርድ ለፓርቲው ሲጽፍ ህጋዊ ደብዳቤ የሚጽፈው ለፓርቲው ነው። ፓርቲ ሊቀመንበር ነው መጀመሪያ ደብዳቤ ገቢ ሆኖ ማየት ያለበት። የምርጫ ቦርድን ማገድን፣ የት ቦታ ጉባኤው እንደሚደረግም፣ ገንዘብ ከየት እንደመጣም ይህም ሁሉ ነገር አላውቅም። አቶ ይልቃል እንደሚሉት የጠቅላላ ጉባኤ አባላትን እንዳይመጡ በስልክ እየነገሯቸው እንደሆነም የተነገረውን ያስተባብላሉ። አንድ ሰው ጤነኛ አምሮ ያለውን ለማመዛዘን የሚችል ሰው አንድ የፓርቲ አባል የሆነ ሰው እና የጉባኤ አባል ሆኖ ትልቅ ስልጣን ያለው ሰው ደንቡን ተከትሎ የሚደረግን ነገር እገሌ አትምጣ ካለው እገሌ ናለው የሚለው የሰማያዊን የድርጅት ጥንካሬም እና የአባላቱንም ሆነ አሰራሩን መናቅና ራሳቸው በድብቅ ብቅ ሊያደርጉት የነበረው ነገር ስላልተሳካላቸው ያንን ለመሸፋፈን የሚያደርጉት ነገር ነው እንጂ ማንም የፓርቲ አባል የሆነ ሰው ይልቃን ናለኝ ወይም አትምጣለኝ የሚል ሰው የምታገኝ አይመስለኝም። በተግባር ከአያሌ ወራት በፊት በሰማያዊ ፓርቲ አመራር አካላት መካከል ልዩነት መፈጠሩ በይፋ ይነገር እንደነበር አይዘነጋም። በተለይ በስነ ምግባር ኮሚቴውና በፓርቲው ሊቀመንበር መካከል የከረረ አለመግባባት ተፈጥሮ እንደነበረና የኦዲትና ምርመራ ኮሚሽኑ ጉዳዩን ሲመረምር እንደቆየም ይታወቃል። ከአንድ ወር በፊትም የፓርቲው ብሔራዊ ምክር ቤት ተሰብስቦ አሁን ተደናቀፈ የተባለውን አስቸኳይ ጠቅላላ ጉባኤ እንዲጠራ ወስኖ ለተፈጠሩ ችግሮች መፍትሄ ይሰጣል ተብሎ ሲጠበቅ እንደነበረ አይዘነጋም። ይሁንና አሁን በፓርቲው ችግሮች አፈታት ረገድ ቢጋበዝም ባይጋበዝም፣ የህግ ድጋፍ ይኑረውም አይኑረውም፣ የኢትዮጵያ ምርጫ ቦርድ እጁ የገባበት ይመስላል። ይህንን በሚቀጥለው ዘገባችን ለማየት እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ